ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ተጨማሪ 150 አውስትራሊያውያን በየቀኑ ከባህር ማዶ ሊመለሱ ነው። ቪክቶሪያ ለሁለት ተከታታይ ሳምንታት አንዳችም በኮሮና ቫይረስ የተጠቃ ወይም ለኅልፈተ ሕይወት የተዳረገ ግለሰብ ሳታስመዘግብ ከረመች፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው ባህር ማዶ ያሉ አውስትራሊያውያን ተመላሽ መንገደኞች ቁጥር በቀን ተጨማሪ 150 ወደ መቀበል ከፍ እንደሚል ጠቅላይ ሚኒስትር ስኮት ሞሪሰን አስታወቁ። ወደ አውስትራሊያ መመለስ የሚሹ ሠላሳ አምስት ሺህ ዜጎች ባህር ማዶ ወረፋ እየጠበቁ ይገኛሉ። አቶ ሞሪሰን ወደ አውስትራሊያ የሚመለሱ አውስትራሊያውያንን ቁጥር ከፍ ለማድረግ ከቀን ይልቅ የሳምንት ስሌት በማድረግ የተመላሾችን ቁጥር ለመጨመር እሳቤ ያለ መሆኑን ገልጠዋል። የኮሮና ቫይረስ ወረርሽኝ ከጀመረ ጀምሮ አራት መቶ ሺህ ያህል አውስትራሊያውያን ከባህር ማዶ ወደ አውስትራሊያ ተመልሰዋል። ቪክቶሪያ ለሁለት ተከታታይ ሳምንታት አንዳችም በኮሮና ቫይረስ የተጠቃ ወይም ለሕልፈተ ሕይወት የተደረገ ግለሰብ ሳታስመዘግብ ዘልቃለች። በአሁኑ ወቅት ቪክቶሪያ ውስጥ በኮሮና ቫይረስ ተይዘው ያሉ ሰዎች ቁጥር ሶስት ብቻ ነው። ፕሪምየር ዳንኤል አንድሩስ ትናንት ሐሙስ፣ እንደገለጡት በዕለቱ ከ1200 በላይ ሰዎች የኮሮና ቫይረስ ምርመራ እንዳደረጉና ወረርሽኙ ከተከሰተ ጀምሮም ሶስት ነጥብ አራት ሚሊዮን ያህል የቪክቶሪያ ነዋሪዎች ምርመራዎችን አካሂደዋል። ፕሪምየር ዳንኤል አያይዘውም። በዚህ ሳምንት ውስጥ አስገራሚ የሆኑ የምርመራ ቁጥሮችን ተመልክተናል። በእውነቱ ቁልፍ ናቸው። ለእኛ ቁጥሮችን በእጅጉ ዝቅ ማድረግ ፍጹም ቁልፍ ነገር ነው። ቁጥሩ ዜሮ ቢሆንም ባይሆንም ዓላማው እሱ አይደለም። ዓላማው ጥንቃቄና ደህንነትን በተላበሰ መልኩ ገደቦችን ለማንሳት እርምጃ እየወሰድን ባለንበት ወቅት የቫይረሱን መስፋፋት ለመገደብ እንዲያስችል በተቻለ መጠን ቁጥሮቹን በእጅጉ ዝቅ ማድረግ መቻል ነው ብለዋል። ቀጣዩ የገደቦች መነሳት ኖቬምበር 22 ይገለጻል። ይህ በእንዲህ እንዳለም የቫይረሱ መስፋፋት ቁጥር ማሽቆልቆሉን ተከትሎ ጠቅላይ ሚኒስትር ስኮት ሞሪሰን የገና በዓል ከመድረሱ በፊት የተጣሉ ገደቦች ፈጥነው እንዲነሱ ይሻሉ። ሆኖም ሐኪሞች ፈጥኖ ገደቦችን የማንሳቱ እርምጃ መዘዞችን እንደሚያስከትል እያሳሰቡ ነው። የአውስትሬልያ ሐኪሞች ማኅበር በርካታ ቁጥር ያላቸው ሰዎች በቤት ውስጥ ከቤት ውጭና በሥራ ቦታ ላይ እንዲሰባሰቡ መፍቀድ ዝንጉነትን እንደሚያስከትል አስገንዝቧለን። በሌላም በኩል የኩዊንስላንድ ዩኒቨርሲቲ ተመራማሪዎች ያደረጉት የኮሮና ቫይረስ ክሊኒካዊ የመጀመሪያ ደረጃ ሙከራዎች መጠነኛ አሉታዊ ነጸብራቆችን ከማመልከታቸው በስተቀር መልካም ውጤቶችን አስመዝግበዋል። የጤና ሚኒስትር ግሬግ ሃንት አበረታች የክትባት ውጤቶችን ተከትለው በ2021 መገባደጃ ላይ መንግሥት ለሁሉም አውስትራሊያውያን የኮሮና ቫይረስ መከላከያ ክትባቶችን ለማደረስ መቀዱን አስታውቀዋል። ሰባ አራት ያህል ጥገኝነት ጠያቂዎች በሊቢያ የባህር ዳርቻ ሰጥመው ለሞት ሲደረጉ ግማሽ ደርዘን የሚደርሱት በአካባቢው አሳስጋሪዎችና የድንገተኛ አደጋ ደራሾች ለትድግና በቅተዋል። ጥገኝነት ጠያቂዎቹ ከአፍሪካ ወደ አውሮፓ ለመሻገር ጥረት ሲያደርጉ የነበሩ አፍሪካውያን መሆናቸውም ተነግሯል። በዚህ ዓመት ብቻ ዘጠኝ መቶ ያህል ጥገኝነት ጠያቂዎች የሜዲትራኒያን ባህር ለማቋረጥ ሲጥሩ ሕይወታቸውን አጥተዋል። የአውስትሬልያ ሳይንቲስቶች የአየር ንብረት ግለት እየናረ እንደሚሄድ ባወጡት ሪፖርት አስጠነቀቁ። የሜትሮሎጂ ቢሮ አየር ንብረትና የጋራ ብልጽግና ሳይንሳዊና ኢንዱስትሪያዊ ምርምር ድርጅት ሳይንቲስቶች የጋራ ሪፖርት ይፋ የሆነው ዛሬ አርብ ኖቬምበር 13 ነው። ሪፖርቱ የአውስትራሊያ አየር ንብረት የግለት መጠን እንደ አውሮፓውያን አቆጣጠር ከ1910 ወዲህ በ1.44 ዲግሪዎች ከፍ ማለቱን አስታውቀዋል። የሜትሮሎጂ ቢሮ የአየር ንብረት ትንበያ አገልጋሎቶች ስራ የእጅ ዶክተር ካርል ብራጋንዛ የሙቀትና ድርቀት ጥምረት ለከፋ የደን ቃጠሎ ምቹ ሁኔታ ፈጣሪ እንደሆነ ተናግረዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 27 ኢትዮጵያ ብር 56 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንባያና ፐርስ ያካፈል ዝቅተኛ 14 ከፍተኛ 23። አድላይድ በአብዛኛው ፀሐያማ ይሆናል። ዝቅተኛ 11 ከፍተኛ 29። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 20። ሆባርት ደመናማ ይሆናል ዝቅተኛ 11 ከፍተኛ 19። ካምብራ በአብዛኛው ፀሐማ ይሆናል ዝቅተኛ 8 ከፍተኛ 23። ሲድኒ ፀሐማ ሆኖ ይውላል ዝቅተኛ 16 ከፍተኛ 25። ብሪስበን ፀሐማ ሆኖ ይውላል ዝቅተኛ 19 ከፍተኛ 32። ዳርዊን ደመናማ ይሆናል ዝቅተኛ 27 ከፍተኛ 35። አዲስ አበባ ፀሐያማ ሆኖ ይውላል ዝቅተኛ 9 ከፍተኛ 25። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እና ያሰመልን ተጨማሪ 150 አውስትራሊያውያን በየቀኑ ከባህር ማዶ ሊመለሱ ነው። ቪክቶሪያ ለሁለት ተከታታይ ሳምንታት አንዳችም በኮሮና ቫይረስ የተጠቃ ወይም ለሕልፈተ ሕይወት የተዳረገ ግለሰብ ሳታስመዘግብ ከረመች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።